የአፍሪካ ህብረት በኢትዮጵያ የትግራይ ክልል ውጊያ ላይ ያሉት የፌዴራሉ መንግስት የመከላከያ ኃይሎችና የክልሉ ኃይሎች መካከል ተኩስ አቁም እንዲደረግ ተማጽኖ አቅርበዋል። ሮይተርስ ከናይሮቢ ያጠናቀረው ሪፖርት እንደገለጸው ሁለት ሺ አምስት መቶ የሚሆኑ ሰዎች ውጊያውን ሸሽተው ወደ ሱዳን ተሰደዋል። ቁጥሩ ይጨምራል ብለው እንደሚሰጉ ነው የሱዳን ባለስልጣናት ያስገነዘቡት። ዝርዝር ዘገባውን ሶሎሞን አባተ ያቀርበዋል። እየተካሄዱ ባሉት ድብደባዎች በመቶዎች የሚቆጠሩ መሞታቸውን ሮይተርስ ከናይሮቢ ዘግቧል። በአብይ አህመድ መንግስትና በትግራይ ክልል መሪዎች መካከል እየተካረረ የመጣው ውጊያ ወደ ተስፋፋ የእርስ በርስ ግጭት እንዳያድግ ብዙዎች ስጋታቸውን እየገለጹ መሆናቸውንም ዘገባው ጠቁሟል። ለመንግስቱ ቅርበት ያለውን ፋና ራዲዮን የጠቀሰው የእንግሊዝ የዜና ወኪል ፌዴራሉ ጦር በኢትዮጵያ በሱዳንና በኤርትራ አዋሳኝ ላይ የሚገኘውን የሁመራን አየር ጣቢያ እንዲሁም ከከተማይቱ ወደ ሱዳን የሚያመራውን አውራ ጎዳና በተቆጣጠረበት ወቅት ብዙ ቁጥር ያላቸውን የክልሉን ልዩ ኃይል አባላት መያዙን አመልክተዋል። የምርመራ ነዋሪዎች ግን መደበኛ ህይወታቸውን እያከናወኑ መሆናቸውን በአካባቢው ያለ የመንግስት ኮሚዩኒኬሽንስ ቢሮ መናገሩንም የጠቀሰው ሮይተርስ ክልሉ ለውጭ መገናኛ ብዙሀን ዝግ በመሆኑና የስልክና የኢንተርኔትም አገልግሎቶች በመቋረጣቸው አለ የሚባለውን ሁኔታ ማረጋገጥ አለመቻሉን ከክልሉ ገዢ ፓርቲ ህወሓትን መግለጫ ለማግኘቱን አመልክቷል። በሌላ በኩል ምንም እንኳ የተጨበጠ ማስረጃ አያቀርቡ እንጂ የክልሉ መሪ ዶክተር ደብረ ጽዮን ገብረ ሚካኤል ዛሬ በሰጡት መግለጫ የኤርትራ መንግስት ከኢትዮጵያ መከላከያ ጋር ተባብሮ በድንበር አካባቢ ጥቃት መክፈቱን ተናግረዋል። የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳልህ ለሮይተርስ በሰጡት ቃል እኛ የግጭቱ አካል አይደለንም ሲሉ የዶክተር ደብረጽዮን ክስ አስተባብለዋል። ትግራይና አማራ ክልሎች ውስጥ የሚንቀሳቀሱ ሪፖርተሮቹ ከባድ መሳሪያዎችን በደገኑ ፒክአፕ ተሽከርካሪዎች ላይ የነበሩ ታጣቂዎች ወደ ግንባር ሲታደፉ ማየታቸውን ሮይተርስ አክሎ አመልክቷል። የጦር ጀቶች የትጥቅ ማከማቻ መጋዘኖችና ሌሎችም ኢላማዎችን መደብደባቸውን ሁለቱም ወገኖች የተናገሩ ሲሆን በምድር ደግሞ ከባድ ውጊያ እየተካሄደ መሆኑን የተራድኦ ሰራተኞችና የጸጥታ ምንጮች መግለጻቸውን የዜና አውታሩ ገልጿል። እስካሁን በትግራይ ክልል ወገን አምስት መቶ ከፌዴራሉም ጦር በመቶዎች ያሏቸው ሕይወት መጥፋቱን አማራ ክልል ውስጥ የሚገኙ ወታደራዊና የደህንነት ምንጮች ተናግረዋል። ይህ በእንዲህ እንዳለ ወገኖቹ የገቡበትን የጸብ ሁኔታ ፈጥነው እንዲያቆሙና ለንግግር እንዲቀመጡ የአፍሪካ ማህበረ ጠይቋል። ፌዴራሉ መንግሥት ግን የሽምግልናና የድርድር ጉዳይ ላይ የሚነጋገረው በትግራይ ክልል ባለሥልጣናት እጅ ያለ ትጥቅ ሁሉ ሲወድም፣ የተያዙ ባለሥልጣናት ሲለቀቁና የክልሉ ባለሥልጣናት እጅ ሲያዝ ብቻ እንደሆነ ማስታወቁን የዜና አገልግሎቱ ዘግቧል። ህወሀት ወደ ሁለት ሺህ አምስት መቶ የሚሆን ተዋጊ ኀይልና ከፍተኛ መጠን ያለው መሣሪያ የታጠቀ መሆኑን ወታደራዊ ተንታኞች ተናግረዋል። ጠቅላይ ሚኒስትሩ ዛሬ ባወጡት ትዊት ትግራይ ውስጥ ያለው ሕግን የማስከበር ዘመቻችን በታቀደው መሠረት እየተከናወነ ነው። ወንጀለኛው ጁንታ ትጥቅ ሲፈታ፣ በክልሉ ሕጋዊ አስተዳደር ሲመለስ፣ ያመለጡ ተይዘው ፍትሕ ፊት ሲቀርቡ ወታደራዊ እንቅስቃሴዎቹ ይቆማሉ ሁሉም በፍጥነት እየደረስንበት ነው ብለዋል። ህወሀት የአየር ድብደባውን ርህራሄ ቢስ ሲል መጥራቱን ሮይተርስ አመልክቷል። በሌላ በኩል ኤርትራ ድንበር ላይ የነበረው ፌዴራል ጦር መጀመሪያ ላይ ወደ ኤርትራ ለማፈግፈግ መገደዱንና በኋላ ግን ተጠናክሮ መመለሱን የትግራይ የአስቸኳይ ጊዜ ሁኔታ ግብረ ኃይል ቃል አቀባይ ሬድዋን ሁሴን መናገራቸውንም ዘግቧል ሮይተርስ። የክልሉ ልዩ ኃይል መቀሌ የሚገኘውን ጠንካራ እንደሆነ የሚነገርለትን የሰሜን እዝ ቅጥር መያዙንም አቶ ሬድዋን እንዳረጋገጡለትም የዜና አውታሩ ገልጿል።